Ja, yeah, ja, yeah, yeah, yeah, yeah, yeah, yeah. <laughs> እንደምናመሻችሁ፣ እንደምንሰነበታችሁ የሙዚቃ ቃና አድማጮች ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዜሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ህጻናት የመብላት የመልበስ፣ የመማር፣ እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያን እና ደራሲያን ድምፃቸውን ተባብረው ያሰማሉ መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቀሳሉ እኔም ለዛሬ በአለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ የመጀመሪያው ምርጫዬ በመግቢያ ላይ ያሰማኋችሁ ኤ ቼንጅ ኢዝ ጎና ካም የተሰኘው የሳም ኮክ ዜማ ነው የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳምኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ ም ነበር ዘፈኑ ሳምኮክ ህይወቱ ካለፈ በኋላ በ1964 ዓ ም ቢለቀቅም የምን ጊዜም ምርጥ ከሚባሉ አምስት መቶ ዘፈኖች ውስጥ አንዱ ለመሆን በቅቷል። ኤ ቼንጅ ኢዝ ጎና ካም ተጋበዙልኝ። Yeah. Then I go to my brother And I say, "Brother, help me please But he winds up የቼንጅዝ ገራከም የሳምኮክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣ ደግሞ ኢማጅን ይሰኛል። ለቢትልስ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢት ስ ሶ ሀርድ በተሰኘው አልበሙ ላይ በሺ ዘጠኝ መቶ ሰባ አንድ አመተ ምረት በነበረው የቬትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከአንድ መቶ ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine. የሬጌን አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምፃዊ ነበር የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟግቱ ሀሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብዝ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁ እና አብራችሁ እንደምታዜሙ እገምታለሁ። ጌት አፕ ስታንድ አፕ ቦብ ማርሌ Get up! we <laughs> in game time. I go to heaven in jesus name Lord, we know when we understand almighty god is a living man you can fool some people sometimes but you can't ቀጣይ የማይክል ጃክሰን እና የጓደኞቹ ዜማ what more can i give ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዚዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻ ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ። የተከበራችሁ ሙዚቃ አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደም ሆኖ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎቼን ቀንጨብ ቀንጨብ እያደረጉ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪን ጌ በ1971 ዓ.ም ያቀነቀነው ዜማ ነው። there's too many of you to cry brother brother brother there's far too many of you die you know we've got to to bring some still See War is not the answer For only love can come again You, you know, know we've got to find a way To, to, bring, some to bring some love and peace here today oh, oh, oh, oh. Picket lines and picket signs Don't punish me with brutality. Talk to me, so you can see. Oh, what's Some of us are standing here today. Oh, oh, oh, oh. Pick it back. Pick it up. Don't want to see the air Come on, talk to me. So you can see what's going on. Yeah, what's going on. So tell me what's going on. I'll tell you what's going on. ከማርቪን ጌ ዋትስ ጎንግ ኦን አስከትዬ አም አ ውመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓመተ ምህረት ለሴቶች መብት ያቀነቀነችው ዜማ ነበር። Too much to go back and pretend. Cause I've heard it all before, and I've been down there on the floor. No one's ever. Cause it only serves to make me more determined to achieve my final goal And I come back even stronger Not an na የተከበራችሁ ና የተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓ.ም ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ሕዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ.ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየአመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሃፒ ብርዝዴ የጋበዝኩ የሚሰናበታችሁ፣ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ተላደሩ።